ነጋት ብላ ይህ የአሜሪካ ድምፅ ነው። በአስራ ዘጠኝ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 14 2014 ዓ ም ዝግጅታችን ጀመረ። ወደፊት ወደ ሰላም ሊያመጣን የሚችለው ነገር የተባለው መጀመሪያ ትግራይ ላይ ጀኖሳይድ የተሰሙ አካላት አሉ። እነዚህ አካላት አንድ በአንድ ወደ ህግ መቅረብ መቻል አለባቸው። ትግራይ በኃይል የተያዘባት መሬት አለ። ምዕራብ ትግራይ አለ፣ ምስራቅ ትግራይ ኢሮብ አካባቢ አለ። በሰሜናዊ ምዕራብ በኩል ኤርትራ የያዘው መሬት አለ። እነዚህ መሬቶች ነፃ መደረግ መቻል አለባቸው። ስታተስኮ ከኖቨምበር አራት በፊት ወደነበረበት መመለስ መቻል አለበት። ጦርነቱን ህወሀት ተሸንፏል። የትግራይን ህዝብ እንደ ሆስቴጅ ይዞ ነው ያለው። አሁን የዚህ የጦርነት ስምምነት ሊሆን የሚችለው የህወሀት ዘጠና ስድስት የጦር መሪ እና የፖለቲካ መሪዎች አሉት። እነሱ ለህዝብ አስበው እጃቸውን መስጠት ስድቅ መፍታት አለባቸው። ከዛ በኋላ የተረፈው ሌላው ተራው ዋር ክራይም ያልፈጸመው የህወሀት አካል እሱ ጋር ምንም ገደብ የሌለው የሰላም ድርድር ማድረግ ይቻላል። ቀደም ብለው የሰማችኋቸው አቶ ዮሐንስ አብርሃ በዶክተር ደብረጽዮን የሚመራው የትግራይ ክልል መንግስት የውጭ ሀገር ተወካዮች አንዱ ናቸው። የቀድሞ የኢትዮጵያ ዲፕሎማት ነበሩ። አሁን በቶሮንቶ ካናዳ ይገኛሉ። ተከትለው የሰማችኋቸው ደግሞ አቶ ነቢዩ አስፋው የኢትዮጵያውያን የልማት ምክር ቤት አጋር መስራችና ከሀሽታግ ኖሞር እንቅስቃሴ መስራቾች አንዱ ናቸው። አሁን በዩናይትድ ስቴትስ ኮሎራዶ ውስጥ ነዋሪ ናቸው። በምሽቱ ዝግጅታችን ሙሉን እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሱዳን ሉዓላዊ የሽግግር ምክር ቤት ምክትል ፕሬዚደንት ጄኔራል መሐመድ ሀምዳን ዳጋሎ ዛሬ አዲስ አበባ መግባታቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ እንኳን ወደ ኢትዮጵያ መጡ ሲሉ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። ጠቅላይ ሚኒስትሩ የሁለቱ አገራት ህዝቦች ላላቸው ጥልቅ ታሪካዊ ትስስር አድናቆታቸውን ገልጸዋል። የሱዳን ዜና አገልግሎትን ጠቅሶ አጃንስ ፍራንስ ፕሬስ ኤኤፍፒ እንደዘገበው ጀኔራል መሐመድ ሐምዳ ደጋሎ ኢትዮጵያን የሚጎበኙት ለሁለት ቀናት ሲሆን ከተለያዩ የኢትዮጵያ ባለስልጣናት ጋር ይገናኛሉ። አዲስ አበባም ሲገቡ የመከላከያ ሚኒስትሩ ዶክተር አብርሃም በላይና የብሔራዊ ደህንነት አገልግሎት ዋና ዳይሬክተር አቶ ተመዝገን ጥሩነ አቀባበል ያደረጉላቸው መሆኑን የኢትዮጵያ ብሮድካስቲንግ ኤጀንሲ ዘግበዋል። በናይጄሪያ ቦርኖ ክፍለ ግዛት ውስጥ ጂሃዲስቶች ባደረሱት ጥቃት ሁለት ሰዎችን በመግደል እድሜያቸው ከ12 እስከ 15 የሚደርሱ ሀያ ህጻናትን አግተው መውሰዳቸውን የማህበረሰብ መሪዎችና ነዋሪዎች ትናንት አርብ አስታወቁ። የዛሬ 8 ዓመት የቦኮ ሀራም ጣጣቂዎች ሁለት መቶ ልጃገረዶች ተማሪዎችን ከትምህርት ቤት አግተው የወሰዱት በዚሁ ስፍራ እንደነበረም ተጠቅሰዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ዩክሬንን ሊወሩ ይችላሉ ተብለው የተፈሩት የሩሲያው ፕሬዝደንት ቭላድሚር ፑቲን ከተገመተው ውጪ መጠነኛ የተባለ ጥቃት ቢፈጽሙ የዩናይትድ ስቴትስና አጋሮቿን ምላሽ ሊያወሳስበው እንደሚችል ተነግረ። ፕሬዝደንት ባይደን ከፍተኛ ተቃውሞን በቀሰቀሰው አባባላቸው ዩናይትድ ስቴትስ የምትሰጠው ምላሽ በወረራው መጠንና ዝርዝር ይወሰናል በሚል ባለፈው ረቡዕ የሰጡትን መግለጫ ተከትሎ ፑቲን መጠነኛ የተባለውን ጥቃት ቢፈጽሙ ዩናይትድ ስቴትስና አውሮፓን ሊከፋፍሉ እንደሚችል የአሶሽየትድ ፕሬስ ዘገባ አመልክቷል። ሩሲያ የተባለውን ወረራ ብትፈጽም ጠንካራ ምላሽ ሊሰጣት እንደሚችል በዩናይትድ ስቴትስ እና በአውሮፓ አገራት መካከል ስምምነት ቢኖርም፣ ከዚያ ያነሰ ጥቃት ተፈጽሟል ተብሎ ቢገመት ምላሹ ምን ሊሆን እንደሚችል ግልጽ አልሆነም ተብሏል። ሩሲያ ዩክሬን ላይ የሳይበር ጥቃት ብትፈጽም ወይም በምስራቅ በኩል ከዩክሬን መገንጠል ለሚፈልጉት የሩሲያ ደጋፊ ኃይሎችን ብትረዳ እንደ ወረራ ይቆጠራል የመሳሰሉት ጥያቄዎች እየተነሱ መምጣታቸውም ተመልክቷል። ባይደን በንግግራቸው ወረራው መጠነኛ ከሆነ ጥያቄውና ክርክሩ የሚሆነው የትኛውን እርምጃ መውሰድ ያለብንና የሌለብን መሆኑን መወሰን ይሆናል ብለዋል። ባይደን በንግግራቸው ይጣላል የተባለው ማዕቀብም በዩናይትድ ስቴትስ እና በአውሮፓ ባንኮችና ኢኮኖሚ ላይ የተወሳሰበ ጫና የሚፈጠር መሆኑን ገልጸዋል። በመሆኑም በሚወሰደው እርምጃ ሁሉን አቀፍ ስምምነት መኖር የሚያስፈልግ መሆኑን መግለጻቸው ተመልክቷል። መጠነኛ የተሰኘው የባይደን አባባል ካሳሰባቸው መካከል የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ አንዱ መሆናቸው በአሶሺየትድ ፕሬስ ዘገባ ተጠቅሷል። የዩናይትድ ስቴትስ መንግስት አራት የቻይና አየር መንገዶች በዩናይትድ ስቴትስና በቻይና መካከል የሚያደርጉትን አርባ አራት በረራዎችን ማገዱን አስታወቀ። የአሜሪካ መንግስት ይህን ያደረገው የቻይና መንግስት ከኮቪድ-19 ጋር በተያያዘ በአንዳንድ የዩናይትድ ስቴትስ አየር መንገዶች ላይ ላደረገው እገዳ ምላሽ መሆኑን ተመልክቷል። እገዳው የቻይናው ዛሚን አየር መንገድ እንደ ኤሮፓ አቆጣጠር ከጥር 30 ጀምሮ ከሎስ አንጀለስ ወደ ዛሜን በሚያደርገው በረራ እንደሚጀምር የዩናይትድ ስቴትስ የትራንስፖርት ሚኒስቴር ማስታወቁን ሮይተርስ ዘግቧል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት የመጨረሻ ዓመት የኢትዮጵያ ባህር ኃይል አዛዥ ሆነው ያገለገሉት ኮሞዶር ጣሰው በንቲ ደስታ ትናንት አርፈዋል። በሸዋ ጠቅላይ ግዛት ገጃ ዳልቲ ወረዳ ውስጥ ከአቶ በንቲ ሂደና ከወይዘሮ አሰገደች በረደድ በ1926 ዓ ም የተወለዱት ኮሞዶር ጣሰው በአዲስ አበባ ቁስቋም በስዊዲሽ ሚሽን፣ ተፈሪ መኮንን፣ ዳግማዊ ሚኒሊክ ትምህርት ቤቶች ከተማሩ በኋላ የመምህርነት ስልጠና ወስደው ወሊሶ ውስጥ በአስተማሪነት ማገልገላቸውን የሕይወት ታሪካቸው ይናገራል። በኋላም የኢትዮጵያ አየር ኃይልን ተቀላቅለው ለአጭር ጊዜ ካገለገሉ በኋላ በኢትዮጵያ አየር መንገድ ውስጥም መስራታቸውን ከ1945 ስምንት ጀምሮ የኢትዮጵያን ባህር ኃይል ባልደረባ ሆነው ከምክትል የመቶ አለቅነት እስከ ኮሞዶር ማዕረግ ደርሰው ከዚያም የኃይሉ አዛዥ እስከ መሆን ሰርተዋል። ኮሞዶር ጣሰው በየመን የኢትዮጵያ አምባሳደርም ሆነው ያገለገሉ ሲሆን የባህር ኃይሉ ባልደረባ በነበሩባቸው ዓመታት በእንግሊዝና በዩናይትድ ስቴትስ ስልጠናዎችን መከታተላቸውን፣ ከኢንዲያና ዩኒቨርሲቲ በባችለርና በማስተርስ ዲግሪዎች መመረቃቸውን በታሪካቸው ላይ ሰፍረዋል። ኮሞዶር ጣሰው ለ33 ዓመታት የትዳር አጋራቸው ከነበሩት ከወይዘሮ ክፈይ ታፈረ ሶስት ልጆችን ያፈሩና የአምስት ልጆች አባት ሲሆኑ እስከ እልፈታቸው በኖሩባት ቢሾፍቱ ከተማ አሳዳጊ ያልነበራቸውና የተቸገሩ ህጻናትንም አሰባስበው ይረዱና ያስተምሩ እንደነበርም ተነግሯል። ኮሞዶር ጣሰው በንቲ ደስታ ትናንት ያረፉት ባደረባቸው ህመም ምክንያት ለአጭር ጊዜ በህክምና ሲረዱ ከቆዩ በኋላ መሆኑም ታውቋል። ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናው አመሰግናለሁ። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 14 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችኋላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦ ኒውስ ዶት ኮም እንዲሁም በአት ቪኦ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ ዘገባችንን እንለፍ። በኦሮሚያ ክልል የምዕራብ ጉጂ ዞን ገላን ወረዳ ነዋሪዎች እነሱ የኦነግ ሸኔ በሚሏቸው ራሱን ደግሞ የኦሮሞ ነጻነት ብሎ በሚጠራው ቡድን የሚደርስባቸው ኢሰብአዊ ጥቃት ኑሯቸውን ማቃወሱንና በደህንነት ስጋት ውስጥ መውደቃቸውን ለአሜሪካ ድምጽ አስታወቁ። የገላን ወረዳ የጸጥታ ቢሮ በበኩሉ ቡድኑ የሰው ህይወት በማጥፋት ንብረት በማውደም በመዝረፍና ህጻናትና አረጋውያንን ሳይለይ አጸያፊ ወንጀሎችን እየፈጸመ መሆኑን ጥቃቱን ባለፉት ሁለትና ሶስት ሳምንታት ውስጥ እየከፋ መምጣቱን አስረድተዋል። በሌላ በኩል የኦሮሚያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ሻፊ ሁሴን ለሀገሪቱ የመንግስት ቴሌቪዥን ጣቢያ በሰጡት መግለጫ ቡድኑ የሚያደርሰውን ጥቃት ለማስቆም በብሔራዊና ክልላዊ የጸጥታ ኃይሎች የተቀናጀ እርምጃ እየተወሰደ መሆኑን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። በኦሮሚያ ክልል ምዕራብ ጉጂ ዞን የገላና ወረዳ ነዋሪ የሆኑት አቶ ዘሪሁን ተፈራም እሳቸውም ኦነግ ሸኔ የሚሉት ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው የተደራጀ ቡድን በህዝብና መንግስት የስራ ኃላፊዎች ላይ እያደረሰ ያለው ጥቃት እየከፋ መጥቷል ብለዋል። ዛሬ ነገ ጥቃት ይደርስብናል በማለትም ህዝቡ በደህንነት ስጋት ውስጥ ይኖራል የሚስሉ ተናግሯል። ኦነግ ሸኔ የሚባል በየገጠሩ እኛ ወረዳ ተቆጣጥሮ ህዝብ ላይ ጫና እያደረሰ ንብረት እየዘረፈ እየቀበለ ቤቶችን እያቃጠለ። የግለሰብ የቀበሌ አመራር ቤት እያቃጠለ ከፍተኛ ጫና እያደረሰ ነው ያለው። ከዚህ የተነሳ ከገጠር ተሻግሮ ወደ ከተማ ወደ መግባት ላይ ያለበት ሁኔታ ነው ያለው። ስለዚህ ከፍተኛ ስጋት ውስጥ ነው። በተለይ በሁለትና ሶስት ሳምንት ውስጥ ያሳለፍ ነው ከባድ ስጋት ውስጥ ነው ያለ ነው። ተኩሶ ሰው ይገላሉ። ቀበሌ ውስጥ የሚሰሩትን ሰዎች የወረዳ አመራሪም ጨምረው የመንግስት አካላትን የሆኑ የሆነ ሰው ላይ እርምጃ ነው የሚወስዱት ማለት ነው። በጥይት የቤት እንስሳትን ጨምሮ የንብረት ዘረፋ እንደሚካሄድባቸው ተናግረው የወረዳ ዋና ከተማ ቶርም በከበባ ውስጥ መሆኗን አቶ ዘረውን ገልጿል። ህዝቡን የሚያደርጉት ዘረፋ ነው የሚያካሂዱት። አስገድዶ ሰንጋ በመውሰድ ወስዶ በማረድ ፍየል ያለውን ነገር ገንዘብ ሰብስብ በማለት ገንዘብ እያሰባሰቡ እዛ ባረፉበት በተቆጣጠሩበት አካባቢ ከህዝቡ ላይ የፈለጉትን ነገር ቅጣት መድበው ገንዘብ ይሰበስባል ከገጠር አሁን ወደ ከተማ መቶ አሁን የኛ የወረዳ ዋና ከተማ በዛ ከተማ ውስጥ የምኖረው ህዝብ በስጋት እየኖረ ያለው ከተማውን ከቦ ማለት ነው። ገጠሩን እየጨረሰ እየጨረሰ መጥተው አንድ ነጥብ አምስት ኪሎ ሜትር በዛ ሬዲየስ ውስጥን እየኖር ነው ያለ ነው። ጥቃቱን ማስቆም ያልተቻለው ከታጠቀ የመንግስት ሰሐ ኃይሎች ጋር ፊት ለፊት ስለማይዋጉ አስቸጋሪ አድርጎታል። ህዝቡም እየደረሰበት ከሚገኙ አስከፊ ጥቃት የተነሳም ራሱን መከላከል አልቻለም ስሉም ተናግሯል። ስትራቴጂያቸው መንግስት እነሱም ፍለጋ ሲሄድበት ናሉ የመንግስት ኃይል ሲመለስ ተደራጅቶ ደግሞ ማጥቃት የፈለጉትን ቦታ ወይ በሌሊት ወይ በቀን ጥቃት ይፈጽማሉ። ሁሉም ሰው የታጠቀ አይደለም። የተወሰነ የታጠቀ ሰው ኑሮ ሌላ ባዶ እጁ ነው። ባዶ እጅ ያለው ሰው ማታ ማታ መጥቶ ስለሚያስፈራሩ በፍርሃት ነው የሚዋጣው። የሚቶክስ ሰው ደግሞ መልሶ ይቶክሳል። ከአንድ ከአንድና ከሁለት ቀን በላይ መከላከል አይችልም። ከዛ እነሱ በጥቋማ በምን በምን ተደራጅተው ያንን ሰው የማጥቃት የመግደል ስራ ዘመቻ ስለሚያደርጉ ከዚህ ጋር መቶከስ የሚችል ሰውም በፍርሃት በስጋት እየተያዘ ያው ከሰው ካጠገቡ እየሞተ ስላለ ከዚህ ከዚህ ጋር በስጋት ነው ሰው መተኮስ የሚችልም እየፈራ ወደኋላ እያፈገፈገ። ለደህንነታቸው ሲባል ስማቸው በመገናኛ ብዙሃን እንዳይገለጥ ጠየቁን በገላና ወረዳ የቀርሳ ቀበሌ ነዋሪ ገላና ወረዳ በአማጽ ቡድን ተከቧል ሲሉ ተናግሯል። ንብረት ይዘረፋል፣ በሸነ ሰው ይሞታል፣ አመራር በየቀበሌ አመራሮች ሚሊሻ ይታፈናል፣ ይሞታል፣ ይዘረፋል፣ ቤት ያካጥላሉ። እና አሁን ጉዞ ገጠር እንዳለው የሚጨርሰው ወደ ከተማ ነው። አሁን ከተማ ሊወሩ ነው። ዛሬ አሁን በዚሽከ ዛቴ ጀምሮ ትኩረት ወደ ከተማ ነው። አሁን ከተማ እንዲገቡ ያሉት ከተማ አካባቢ ያሉት ቀበሌ እንዳለ ወሯል። ማታ እርሷ አደር ቤት ገበና ቀበሌ አመራር ቤት ሁሉ ሲካተል ነው። ማታ ያደሩት ከተማ አካባቢ አሁን ከተማ ሊገቡ ነው በቃ። በቡድኑ የሚደርሰውን ጥቃት የክልሉም ሆነ የፌዴራል መንግስት በውል የተረዳውና በቂ መረጃ ያለውም እንደማይመስላቸው ተናግሯል። ከባድ መሳሪያ ታጥቀው ጉዳት እያደረሱ መሆናቸውም ተናግሯል። በብዛታችን በየአቅጣጫ ስለሚገቡ አል ብዛት ያላቸው ይባላል። ከቡሌ ሆራ ወደዚህ ስለሚመጡ ከባድ መሳሪያ ብሬን ነው የምጠቀሙት። ብሬን ደግሞ ህዝብ የለም የህዝብ ትጥቅ ክላሽ ነው እ የጥቃቅን መሳሪያ ነው። በዚህ ደግሞ እነሱ የምጠቀሙት ብሬን ነው ከባድ መሳሪያ እየተወከሰው ነው ከተማን የሚዘርፍ የገላና ወረዳ የጸጥታ ጽህፈት ቤት ኃላፊ አቶ ቱረ ግድቾ በአማጺው ቡድን በምዕራብ ጉጂ ዞን በቆላማ ቀበሌ አካባቢዎች አጸያፍና ሰብአው ያሉት ጥቃት የተፈጸመ መሆኑን ተናግሯል። በተለይም ባለፉት ሶስት ሳምንታት እጅጉን አይሏልም ብሏል። አስቸጋሪ ሁኔታዎች፣ ግቢያዎች፣ ሰው ማፈን፣ ቤት መቃጠል፣ ንብረቱ መውረስ፣ ከብቶች እንዳለ አርዶ መብላት፣ ቡና መዝረፍ፣ የተለያየ ድርጊቶቹን ስዕት ወጣቶች አዛውንቶች በጣም ስቃይ የያዩበት ሁኔታዎች አሉ። በተለይ በዚህ ሳምንት አቶ ቱሬ ህዝቡ በሰቆቀ ውስጥ እንደሚገኝም ገልጧል። ባለፉት ጥቂት ሳምንታት ውስጥ ጥቃቱ እየከፋ የመጣው በተለያዩ የክልሉ አካባቢዎች መንግስት እርምጃ እየወሰደ በመሆኑ ወደዚህ ኃይላቸውን በማሰባሰባቸው ነው ብሏል። ደርሷል ያሉትንም ጉዳት አቶ ቱሬ ተናግሯል። ሁለት ቀበሌ ሙሉ በሙሉ ህዝቡ በደራሽ ቤት መቃጠል፣ ሰው መገደል ማስቆስል፣ ማሳራ፣ መውረስ ሀብቶች እንዳለ አርዶ መብላት። ገና ኮሚቴዎችን አቋቋመ እያጣራ አሁንም ቀርሳ የምትባል ቀበሌ ላይ ይገኛለሁ። ስለዚህ ይህንን ጉዳይ እያጣራ ነው። ሁሉ ሰው ላይ ገንዘብ ዘረፋ ነው የተካሄደ ያለው። በህዝቡ ላይ የሚደርሰውን ጥቃት ለመከላከል ያልተቻለው በአሳቻ ሰዓት ጥቃት ስለሚፈጽሙና ጥቃት ካደረሱ በኋላ ወደ ጫካና ዋሻቸው ውስጥ ስለሚሰወሩ ነው ብለዋል። በሌላ በኩል ደርሳል የተባለውን ጥቃት ለማስቆም የተቀናጀ እርምጃ የተወሰደ መሆኑን የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ሻፊ ሁሴን ለመንግስት የቴሌቪዥን ጣቢያ ኢቲቪ ተናግሯል። በብሔራዊና በክልል ጸጥታ ኃይሎች የተወሰደ ነው ያሉት የተቀናጀ እርምጃ ተጠናክሮ ይቀጥላል ብሏል። እሳቸው ሽብር ቡድን በማለት የተገለጡት ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራውን ቡድን በህዝቡ ላይ ያደርሳል ያሉትን ሰቆቃ ለማስቆም የማያዳግም እርምጃን ለመውሰድ ቁርጠኛ መሆናቸውን አረጋግጧል ሲል ኢቲቪ ዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም በዘገባው ላይ በስም ከተጠቀሰው የ ሸኔ ታጣቂዎች ቡድን እስካሁን የተባለ ነገር የለም። አሁን ወደ ተከታዩና ሰፋ ያለውን ጊዜ ወደሚወስደው የቅዳሜ ምሽት ዝግጅታችን እንወስዳችሁ። በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ባለፈው እሁድ ምሽት ዝግጅታችን የጀመረ የሁለት ወገን ክርክር ነው የሚቀጥለው የተለየ ትኩረት ስቦ በሰነበተው ሰሞኑኛ ጉዳይ እስር ላይ የነበሩት የቀድሞ የህወሓት አንጋፋ መሪዎች ከእስር መፈታት ላይ የተከራከሩት አቶ ዮሐንስና አቶ ነብዩ በዩናይትድ ስቴትስና በኢትዮጵያ ግንኙነትና የጦርነቱን አካሄድ አስመልክቶ በተነሱ በርካታ ጭብጦች ዙሪያም የበኩላቸውን መከራከሪያዎችን በማቅረብ ተሟግተዋል። የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ ከቶሮንቶ ካናዳ በዶክተር ደብረ ጽዮን የሚመራው የትግራይ ክልል አስተዳደር የውጭ አገር ተወካይ ኮሚቴ አባል ሲሆኑ አቶ ነብዩ አስፋው ከኮሎራዶ የዩናይትድ ስቴትስ ሀሽታግ ኖሞር እንቅስቃሴ መስራቾች አንዱ ናቸው። ያወያያቸው አሉላ ከበደ ነው። የምሽቱም ዝግጅት የቀደመው ፕሮግራም እልባት ከተደረገበት ይጀምራል። አቶ ነቢዩ ለአቶ ዮሐንስ እድል እንደሰጠውት በአጭሩ ምላሽ ለመስጠት እድል አግኝተዋል። አሁን በተራው ለእርሶ ማነሳውን ቀጥተኛ ጥያቄ ለወርወር፣ በመግለጫችሁ ጣልቃ ገብነት ያላችሁትን የዩናይት ስቴትስን ግፊት እንደማትደግፉ በኢትዮጵያ መንግስትም አንጋፋ የቀድሞ የህወሓት መሪዎችን ከስር ለመልቀቅ የተወሰደውን እርምጃ ሰላምና ፍትህ አንዱን ጥሎ ሌላኛውን ደግፎ አይደለም ስትሉ ተቃውማችኋል። በእናንተ በኩል ምን አይነት የስምምነት ጥረት ነው ትክክል ነው ብላችሁ የምትቀበሉና የምትደግፉት? በአጭሩም ሰላምን ያጎናጽፋል የምትሉት የጦርነት ማብቂያ የሰላም አማራጭ ተቀባይነት ይኖረዋል ለኢትዮጵያም ህዝብ ዘላቂ ሰላም ይበጃል የምትሉት የስምምነት አይነት ካለ ትክክል ነው አለ። አሁን በዚህ ሰዓት ጦርነቱን ህወሃት ተሸንፏል፣ ተከቦ ነው ያለው። የትግራይን ህዝብ እንደ ሆስቴጅ ይዞ ነው ያለው። አሁን የዚህ የጦርነት ስምምነት ሊሆን የሚችለው የህወሀት ዘጠና ስድስት የጦር መሪ እና የፖለቲካ መሪዎች አሉት። እነሱ ለህዝብ አስበው እጃቸውን መስጠት ትጥቅ መፍታት አለባቸው። ከዛ በኋላ የተረፈው ሌላው ተራው ዋር ክራይም ያልፈጸመው የህወሀት አካል እሱ ጋር ምንም ገደብ የሌለው የሰላም ድርድር ማድረግ ይቻላል። የትግራይ ህዝብ ነፃ ይወጣል። የትግራይ ህዝብ የፈለገውን መሪ በትክክለኛ ምርጫ መርጦ የሚሆንበት መንገድ ይመቻቻል። ግን ከዛ ሁሉ መጀመሪያ ጦርነቱ ቆሞ እነዚህ ለራሳቸው ስልጣን የሚዋቁት ዘጠና ስድስት ሰዎች ከተወገዱና ወደ ፍትሕ ከመጡ ትግራይን መልሰን መገንባት፣ ሰሜን ኢትዮጵያ አማራን፣ አፋርን መልሰን መገንባት፣ የኢትዮጵያን አንድነት ማጽናት የምንችልበት መንገድ አለ። አንድ ትልቅ ነገር ህዝብ የሚገነዘበው በህወሀት በኩል የሚወራ ወሬ ልክ ህወሀትና የትግራይን ህዝብ አንድ አድርጎ የማመሳሰል ትልቅ ወንጀል ይሰራል። የትግራይ ህዝብ ከማንም የበለጠ የህወሀት ወንጀል የተፈጸመበት ህዝብ ነው። ስለዚህ አሁን ያለው አማራጭ ወደ ሰላም የሚካሄድበት መንገድ እነዚህ ዘጠና ስድስት ሰዎች እጃቸውን ሰጥተው ከሌላው ኃይል እና ከትግራይ ህዝብ ጋር ያለውን ሰላም ማካሄድ የሚሆንበት መንገድ አሁን መከፈት አለበት ። መከፈትም ይችላል። ይህንንም ነው አሜሪካ እንድትደግፍ እየገፋን ያለ ነው። መልካም አቶ ዮሐንስ አቶ ነቢዩ ወደፊት ያስኬዳሉ የሚሏቸውን አቅጣጫዎች ወይም እርምጃዎች ገልጠዋል። በእናንተስ በኩል ቀደም ብለው መከራ እየደረሰበት ነው ላሉት ህዝብ ዘላቂ ሰላምና ደህንነት መረጋገጥ ከዚህ በኋላም ተጨማሪ ስቃይ እንዳይደርስ ማ ምን አይነት ኃላፊነት መውሰድ አለበት? እንዴትስ ተደርጎ ወደፊት መራመድ ይቻላል? በአቶ ነቢዩ የተጠቀሱትን የሚያስጠይቁ ያሏቸውን በጦርነቱ ተፈጽመዋል አሏቸው ወንጀሎች በኃላፊነት የሚጠየቁ ያሏቸውንም ክፍሎች ጠቁመዋል። ምንድን ነው የእርስዎ ምላሽ? በጣም ጥሩ። መልሼ አንድ ቃል ጠይቀህ ነው በተነሱት ላይ ትንሽ ነገር ላውራ። መልካም፣ ይቀጥሉ ስለተነሱት በዙም ሊክ አድርገዋል የተባለው ዙሙ ግልጽ ስለሆነ አይንክ በዛ አልፈዋል ነው። ምንም ከዚህ ጋር የተያያዘ ነገር የለውም። ዲስከስ እየተደረገ ነበረ ኢትዮጵያ ውስጥ ሰላም እንዴት ይመጣል የሚል ነገር እና በዛ ብናልፈው፣ የዘጠኝ ፓርቲዎቹም እንደዚሁ ከአሜሪካ ጋር ምንም የሚያገናኘው ነገር የለም። ዘጠኝ ፓርቲዎቹ ፈልገው ራሳቸው የተቋቋሙ ስለሆኑ ማለት ነው ኢንዲፔንደንት የሆነ ኢንቨስቲጌሽን ተደርገዋል። ዶክመንቱ እኛ በመርህ አንቀበለውም። ምክንያቱ ወንጀል ፈጻሚ የሆነ የኢትዮጵያ መንግስት ያቋቋመው የኢትዮጵያ የሰብአዊ መብት ኮሚሽን አብሮ ስለሰራ አንቀበለውም። እዛ ዶኩመንት ራሱ ግን ፖስብል የሆነ የሰብአዊ መብት ጥሰት ፖስብል ዎር ክራይምስ እንደተፈጸመ ግን በግልጽ ተቀምጠዋል። በሁሉም ወገን ነው ግን የሚለው አቶ ዮሐንስ። ሪፖርቱን ሁላችንም አይተነዋል እና በሁሉም ወገኖች ነው የሚለው ትክክል ቦሳይድስ ነው የሚለው ለዛ ነው አሁን እኛ ነጻ የሆነ አጣሪ ግባ ከዛም ነው ጀኔቫ ያለው የሰብአዊ መብት ኮሚሽን ነፃ የሆነ ይደረግ ብሎ የወሰነው ባለፈው። ለመረጃ እንዲያህል ግን ትግራይ ውስጥ ሁለት መቶ ሰባ የሚሆን ጅምላ ግድያ የተፈጸመባቸው ቦታዎች አሉ። ይሄ እኛ ያደረገው ነው ሳይሆን በልጅየም የሚገኘው የጌንት ዩኒቨርሲቲ አጥንቶ ያቀረበው ነው። ምናልባት ግን አሁን እዚህ መተዛዘብ ላይ ሊያስገባን የሚችለው አክሱም ጽዮን ላይ የተፈጀው ከስምንት መቶ በላይ አማንያን አልተጠቀሰም። አሁን እዚህ ውይይታችን ላይ ማለት ነው ጀኖሳይድ እያልን ያለ ነው። ይህንን ነው እኛ ማይ ካድራ የተገደለው የትግራይ ሰው ነው። አሁንም ፖልስ ኢኪቫለንት የተደረገ ስለሆነ በዚሁ ብንወስደው ጥሩ ነው። ስለ ህወሓት የትግራይ ህዝብ ያውራ። ህወሓት ትግራይ ህዝብ የወለደው ትግራይ ህዝብ ያሳደገው ነው። ትግራይ ህዝብ ይመራኛል ብሎ መንግስቴ ነው ብሎ ያቆመው ነው። ሌላ ህዝብ ስለ ህወሓት ሊያወራ ይችላል። የትግራይ ህዝብ ነው ስለ ህወሓት ሊያወራ የሚችለው። ወደፊት ወደ ሰላም ሊያመጣን የሚችለው ነገር የተባለው ግን ግብጽ የሆኑ ነገሮች አሉ። በትግራይ በኩልም የተቀመጡት መጀመሪያ ትግራይ ላይ ጄኖሳይድ የፈጸሙ አካላት አሉ። እነዚህ አካላት ወደ ህግ መቅረብ መቻል አለባቸው። ትግራይ በኃይል የተያዘባት መሬት አለ። ምዕራብ ትግራይ አለ፣ ምስራቅ ትግራይ ሮብ አካባቢ አለ፣ በሰሜናዊ ምዕራብ በኩል ኤርትራ የያዘው መሬት አለ። እነዚህ መሬቶች ነፃ መደረግ መቻል አለባቸው። ስታትስኮ ከኖቨምበር አራት በፊት ወደ ነበረበት መመለስ መቻል አለበት። ተሸንፋችሁ ነው የሚለው ነገር ሽንፈቱ ምን ማለት እንደሆነ እናያለን። ይህንን የማይሳካ ከሆነ ወደ ሌላ ስለምትሄድ ማለት ነው። ለሰላም እድል እንድንሰጥ ብለን ነው ወደኋላ የተመለስ ነው። ይህንን ግምት ውስጥ ግባ። ከዛ በኋላ ግን የሽግግር ሜካኒዝም ማመቻቸት መቻል አለበት። ትግራይ ጀኖሳይድ ተፈጽሞብኛል እያልን ነው። ጀኖሳይድ ከፈጸመ መንግስት ጋር ቁጭ ብለን የምናየው ነገር ከባድ ስለሚሆን እኛም ብቻ አይደለን እያወራ ነው። ዘጠኝ ፓርቲዎች ያለም እነዚህ በሙሉ የሽግግር አካሄድ ያስፈልጋል። የሽግግር አካሄድ ከተስተካከለ በኋላ እንዴት እንሂድ የሚለው ህገ መንግስት አለ። መሬት ላይ ሽማግሌዎች አሉ። ሀገር ውስጥ በነዛ የወደፊቷን ኢትዮጵያ ልናይ እንችላለን። ድርገጥህ የሚል አካል ባለበት ሁኔታ ግን አብሮ ለመሄድም በጣም አዳጋች ነው የሚሆኑ። እዚህ ላይ የቀሩ ሌሎች ሀሳቦችን ወደኋላ አመጣለሁ። ወደ አቶ ነቢዩ እንዲሄድ አላደረጉኝም። አቶ ዮሐንስ ወደ እርሳቸው ከማለፌ በፊት ቢያንስ አንዱን ላንሳ፣ ጦርነቱን ይመለከታል። ከጥቂት ሳምንታት በፊት የትግራይ ኃይሎች ደሴንና ኮምቦልቻን ጨምሮ በርካታ የአማራ ክልል ከተሞችን በያዙበት ወቅት የኃይሉ አዛዥ የቀድሞ የኢትዮጵያ ኢታማዦር ሹም ሌተና ጀኔራል ጻድቃን ገብረ ትንሣኤ ጦርነቱ አብቅቷል፣ ከማን ጋር ነው የምንደራደረው? ብለው ነበር። የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤልም እንዲሁ ጦርነቱ አብቅቷል ከዚህ በኋላ ለምን በከንቱ ህይወታችሁን ታጣላችሁ ይልቅ እጃችሁን ስጡ ሲሉ ነበር ለኢትዮጵያ ኃይሎች ጥሪ አድርገው የነበረው አፈግፍገን በፈለግንበት መንገድ ነው የወጣ ነው ካሉ ያለቀ ጦርነት ነው ተብሎ ነበርና ያን ሁሉ ሁኔታ ምን ቀየረው ባጭሩ በአጭሩ በዚህ ጉዳይ ላይ ጀነራል ጻድቃንም ዶክተር ገብረ ሚካኤልም ጀነራል ታደሰ ወረደም መግለጫው ሰጥተዋል። ተከታትላችሁት ይሆናል ተስፋ አደርጋለሁ። ግልጽ የሆኑ ነገሮች ነበሩ። አንደኛው አዲስ አበባ እንዳትሄዱ የሚል ጥሪ ነበረ። በርካታ ከቅድምም የአሜሪካ እያልን ነው የነበር ነው። ኢትዮጵያ መንግስትን ይህንን ሲያቀርብ ነበረ፣ አዲስ አበባ እንዲገቡብን አንፈልግም የሚል አዲስ አበባ ስንገባ ሌሎች ሀይሎችም አብረው እንዲገቡ እንቅስቃሴዎች ስለነበሩ እነዛ እንቅስቃሴዎች ግን መሪዎቹ እንደገለጹት አስፈላጊውን የፖለቲካ ሂደትን ታልፎ ወደፊት ለመሄድ እክሎች ስለነበሩበት በዛ ሊኬድ አልተቻለም። አንደኛ። ሁለተኛ፣ እዛ አካባቢ ላይ ቆይተን ህዝባችንም ከኋላ በረሃብና በመድኃኒት እጦት የሚጎዳ ከሆነ ህዝባችን እንዲጎዳ ምክንያት እየሆንን ስለሆነ ወደ ኋላ ተመልሰን መፍትሄ ሊገኝ የሚችል ከሆነ ዞሮ ዞሮ እየተዋጋን ያለነው ለህዝባችን ብለን ስለሆነ ይህንን ለማሳካት ተብሎ ወደኋላ እንዲመለስ ተደርገዋል። እዚህ ላይ ማስመር የሚገባን ግን ጦርነቱ ተገፍተን አለመውጣታችን የኢትዮጵያ መሪዎች ያውቁታል። ራሳቸው ሰራዊቱ ያውቀዋል። ራሱ አቶ ነቢዩ ከአቶ ዮሐንስ ጋር ረዘም ያለ ጊዜ ወስደናል። ተጨማሪ ጥያቄዎችን ከማከሌ በፊት በቀረቡት ሀሳቦች ላይ የበኩሎን ምላሽ እንዲሰጡ እድል ልስጦ። ይሄ በጠመንጃ እገዛ ያለው በሀይል ሊሆናል የሚባለው ነገር አልቆ አልፏል። ከህዋት ጋር አብሮ አክትሟል። አሁን ህዋት ተሸነፈ አልተሸነፈ የሚባለው ነገር በግልጽ የሚታይ ነው። ተሸንፏል። ኢትዮጵያ በህዝብ በዲሞክራሲ የተመረጠ መንግስት አላት። እንደገና በሰላም እንነጋገር፣ በዲፕሎማሲ እንነጋገር ተብሎ ሁለት አመት ተለምኖ አሻፈረኝ ጦርነት ባህሌ ነው ብሎ ተነስቶ የወጣ ሀይል በጦርነት ሲሸነፍ መልሶ ዘራፍ የትራንዚሽናል ገቨርመንት ሲሆን እንደዚህም ይሁን አያስኬድም። ስለዚህ ከአሁን በኋላ የሰላም ድምፆች በሙሉ በእርቅ ስራው አሁን በተጀመረው ተከተው ይሄዳል። የሰሜን ጎንደር እና የሰሜን ወሎ ህዝብም የራሱን እድል የመወሰድ መብት አለው። ስለዚህ ያንን ህዝቡ በሰላም መንገድ የሚፈታው ነው። ከእንግዲህ በኋላ ህወሓት ፈላጭ ቆራጭ አይደለም። በኢትዮጵያ ሱ ዘመን አልቋል። ሰላም ነው የምንፈልገው። የኢትዮጵያ ህዝብ ሰላም ነው የሚፈልገው። ይህ ሰላም ደግሞ በንግግር እና በኮንስቲቱሽን ነው የሚመጣው። ስለዚህ ይሄንን ነው ምለው። ይሄንን ሰላም ለማምጣት ደግሞ የህወሀት ዘጠና ስድስት መሪዎቹ ህዝብን አስቀድመው ቢያዩና፣ ደርግ ለምሳሌ አዲስ አበባ ህወሀት እንደከበበው ተነስተው ውጡ አላገር ሰላም ተባለ። አሁን ህወሀት ያለው ተመሳሳይ ቦታ ላይ ነው፣ ግን አልለቅም ብሎ የትግራይን ህዝብ ለመማገድ ተዘጋጅቷል። ይህን ደግሞ አይሆንም፣ ለቃችሁ ውጡ፣ ሰላም ይፈጠር የማለት ኃላፊነቱን ግዴታውም አለበት። ሰላም ነው አማራጩ፣ ብለዋል አቶ ነቢዩ። የሰላሙን ጥያቄ ገፋ አድርገን እንመልከት። ቀደም ብዬ የትኛውን የሰላም አማራጭ ትቀበላላችሁና ትደግፋላችሁ በሚል ለሰነዘርኩት ጥያቄ በእርሶ በኩል ተጠያቂ መሆን አለባቸው ያሏቸውን ጨምረው የሚመስሎትን ሀሳብ ገልጠዋል። ሰላም ነው እና በግራም በቀኝም እየተባለ ያለው እስኪ ይበልጥ ተጨባጭና አድርገው። በበኩላችሁ ብዙዎች ደጋፊዎችና ተከታዮች አሏችሁ። በዚህ ሃሽታግ ኖሞር በተባለው እንቅስቃሴያቸው አማካኝነትም ብዙ ዘመቻዎችን ታካሂዳላችሁ። በዚያ ቀደም ብለን ባነሳ ነው መግለጫችሁ፣ ታዲያ የኢትዮጵያን ጥቅም የማያሳጣ አላስፈላጊ ባላችሁትም ክፍያ የሰላምንም ሆነ የፍትህን ዋጋ የሚሸራርፍ የስምምነት አይነት ፈጽሞ አንቀበልም ትላላችሁ። በአጭሩም ሰላምን ለማምጣት የሚከፈል ዋጋ ፍትህን እንዳረጎት ማቅረብ የለበትም የሚል ይመስላል። ልዩነትም ባለበት አንከፋፍልም፣ ዝምም አንልም ትላላችሁ። እነኚህን ፈታኝ የሚመስሉ ሳቢዎች እስኪ ያስታርቁልኝ። አቶ ነብዩ ለመሆኑ የት ድረስ ነው ለሰላም ለሚከፈል ዋጋ የሚኬደው ርቀት? በእርስዎ እይታ የሰላም ድርድር እንዴት ነው የሚጀመረው? በጣም ከሚገባው ላይ ብዙ መስዋዕትነት ተከፍሏል። የኢትዮጵያ ሕዝብ በረሃብ በሞት፣ ባለፉት አንድ ዓመት ያህል ትልቅ ትልቅ ትልቅ መስዋዕትነት ተከፍሏል። ይህን መስዋዕትነት እንዲከፈል ኢትዮጵያ እዚህ ማጥ ውስጥ እንድትገባ ያደረጉት ሰዎች መቶ አይሞሉ። ለእነዚህ ሰዎች ፍትህ መሰጠት አለበት። ለሞተው ህዝብ ፍትህ መሰጠት አለበት። ገና ሰላሳ አርባ ዓመት ይፈጃል መልሶ ለመገንባት ሰሜን ኢትዮጵያ። ይህ ሁሉ ከመቶ የማይሞሉ ሰዎችን የስልጣን ጥማት ለማርካት የሚደረግ ነገር አያስኬድም። ስለዚህ ሰላምን ፍለጋ ወንጀልን ከፍተኛ ወንጀልን የሰሩ ህዝብን ለአስጠቃቂ መከራ ለትውልድ የሚያልፍ መከራን የፈጠሩ ሰዎች ምንም አይነት ፍትህ ሳይሰጥ በነፃ መሄድ የለባቸውም። አይደረግም። የትም ሀገር አይደረግም። የዛሬ ሶስት ወር አንድ የመቶ ዓመት እድሜ ያለው የጀርመን ናዚ አባል የነበረ ሰው ከሰባ ሰማንያ ዓመት በኋላ ተይዞ አሁን በመቶ ዓመቱ እስር ቤት ፍርድ ተፈርዶበታል። ፍትህ ብትቆይም ትመጣለች። አገርን አጥፍቶ በሚሊዮን የሚቆጠሩት ላይ ጀነሳይድ አድርጎ በነፃ መሄድ የለም ይሄ ማለት ደግሞ ሰላምን ለማምጣት በአንድነት ወንጀል የሰሩ ሰዎች ለፍትህ ሲቀርቡ ነው ስለዚህ ይኸው ነው የኛ የምንለው ሰላምና ፍትህ አንድ ላይ ነው የሚሄዱት በተለይ በውጭ ይሄ አንደኛው ትልቁ መልእክቱ ለምዕራባውያን ነው በተለይ ለዩናይትድ ስቴትስ ግልጽ ነው ለሰላሳ አመት ህወሀት በቀኝ አዙር እንደ ፕራክሲ የአሜሪካ ፖሊስ ሆና ነው በአካባቢው ስትኖር የነበረችው ኤርትራ ላይ ጦርነት አውጃለች ሶማሌ ላይ ጦርነት አውጃለች ብዙ ነገር አለ የኢምፔሪያሊስት ቀኝ እጅ ሆና የሰራች ህወሀት አሁንም በምዕራብ በኩል ህወሀትን ለማድረግ የሚደረገው ጥረት በአፍሪካ ህዝብ አይነ ቦታ የለውም ቦታም አይሰጠውም ፍትህን አሳልፎ የሚሰጥ ነው እና ይህንን ነው የምንለው የኢትዮጵያ ህዝብ ሁለቱን የሚፈልጋል አሁን ደግሞ ራሱ ህወሀትም ራሱ የአሜሪካ መንግስት የባይደን አድሚኒስትሬሽንም ደካማ ቦታ ላይ ነው ያሉት። የኢትዮጵያ መንግስት እና የኢትዮጵያ ህዝብ ደግሞ የአሸነፈበት ሁኔታ ላይ ነው ያለው። በዚህ አይነት ድርድር ላይ አሸናፊ ብዙ ድምፅ ይኖረዋል። መስዋዕት የከፍ ሀይል ማለት ነው። ስለዚህ ለማጠቃለል ያህል ፍትህና ሰላም አብረው የሚሄዱ ናቸው። አንዱን መምረጥ አለብን የሚባለው ጉዳይ አያስኬድም። መልካም አቶ ዮሐንስ ወደ ቀደም ብለው ከበርካታ ሳምንታት በፊት የተካሄደ አንድ አብይ ክንውን ጠቅሰው ነበር። ዘጠኙ የተለያዩ ፓርቲዎች ተወክለውበታል በሚል በተዋወቀውና በዋሽንግተን ዲሲው ፕሬስ ክለብ በተካሄደው ሥነ ሥርዓት ላይ እርስዎም ድርጅቶን ተወክለው ተገኝተውበታል። የዚያን ጥምረት ትውውቅ ተከትሎ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ምንም አይነት ስምምነት አያስፈልግም ብለው ነበር። ይልቁንም የጠቅላይ ሚኒስትር አብይን አስተዳደር በኃይል ማውረድ እነኚህ ቅድምም በሀገር ውስጥ ይንቀሳቀሳሉ ያሏቸው ኃይሎች በአማራጭነት የወሰዱት መሆኑን ገልጸዋል። በዚያ ሰዓት ከተነገረውና አሁን ካለው ሁኔታ ጋር እንዴት ያዛምዱታል? በጣም ጥሩ። በዛ ጊዜ ምንም አይነት ስምምነት አያስፈልግም ሳይሆን እነዚህ ዘጠኝ አካላት እነዚህ ዘጠኝ ድርጅቶች የተሰባሰቡት ኢትዮጵያ ላይ በኢትዮጵያ ህዝቦች ላይ በደል እየፈጸመ ያለ ስርአት አለ ይህንን ስርአት አስወግደው በእሱ ምትክ የሽግግር ሂደት ያቋቁማሉ የሚል ነበር የገለጽኩት። አሁን አሁንም ይሄንን አገላለጽ ይሄንን አላማ ቦታው ላይ ነው ያለው። ዘጠኙ አካላት ዘጠኙ ድርጅቶች አሁንም በየጊዜው እየተገናኙ ሁኔታዎች እየገመገሙ፣ ለወደፊቱ እንዴት አብረን መሄድ አለብን ስራችን እንዴት እናቀናጅ የሚለውን እየሰሩ ነው የሚገኙት። አሁንም እና ለወደፊትም ሊሆን የሚችለው አቶ ነቢዩ ካነሱት ጋር አንዱ ምስማማው ወንጀል የፈጸመ ፍትህ ፊት መቀረብ አለበት የሚለው የእኔም የትግራይ መንግስትም አቋም የትግራይ ህዝብም አቋም ነው። ተጠያቂዎቹ ግን ይለያያሉ። ለሁለታችሁም፣ አቶ ዮሐንስ፣ የምትስማሙት ምናልባትም በሀሳቡ መሰረት ላይ ይሁን እንጂ ወንጀለኛ ናቸው የምትሏቸው ሰዎች ይለያያሉ። ወንጀለኛ የምትሏቸውን ሰዎች የምትመለከቱበት መነጽር የተለያየ ነው። ትክክል። ያኛው ምን ይፈታልናል? በእኔ እምነት ቅድምም እንዳልነው ኢትዮጵያ በኢትዮጵያ በኩል ስትሄድ፣ አሁን አቶ ነቢዩም ኢትዮጵያ መንግስት ውስጥ ያሉ ሰዎችን ስትወስድ እኛ ላጠፋን ያጠፋ ወገሌ ነው ብሎ ይላሉ። በእኛ ደግሞ ጥፋት የፈጸመብን ማን እንደሆነ እናውቃለን። ለዚህ የሚያስፈልገው ምንድን ነው፣ በመሀል ገብቶ ትክክል የሆነ ማጣራት አድርጎ ወንጀል የፈጸመው ማን ነው ብሎ ወንጀሉን የሚያወጣ ወንጀለኛውንም የሚያወጣ አካል ያስፈልጋል ማለት ነው። ለዛ ነው ከመጀመሪያ ጀምረን ኢትዮጵያ ውስጥ ኢንዲፐንደንት የሆነ ማጣራት መደረግ መቻል አለበት እያልን የነበር ነው። የዩኤን ሰብአዊ መብት ኮሚሽንም ይህንን ተቀብሎ አደርጋለሁ ብሎ አሁን ሰዎችን መቅጠር ጀምረዋል። ይህንን የሚያካሂዱ ከዛ በኋላ እናየዋለን። በትክክል ማንነው ወንጀል የፈጸመው የሚለው ወንጀል ፈጽሞ ከትግራይ አመራር ይሁን ከትግራይ ህዝብ፣ ከትግራይ ወታደር ወንጀል ፈጽሞ ከተገኘ የከብት ህግ ከህግ በላይ መሆን አይችልም። በትክክል ደግሞ በዛ ልክ ደግሞ በኢትዮጵያ በኩል ይህንን ያደረገ እንዳሉ እናውቃለን። ይህንን ጦርነት ከሶስት ዓመት በፊት ከኤርትራ ጋር ሆኖ እቅድ አውጥቶ ወደ ተግባር ያደረገው አካል ማን እንደሆነ እናውቃለን። ትግራይ ውስጥ እንዴት አይነት በደልና ወንጀል እንደፈጸመ ማን እንደሆነ እናውቃለን። እነዚህ ፍርድ ፊት እንዲቀርቡልን እንፈልጋለን። ከዛ በተረፈ አንድ ማሳሰቢያ ማቅረብ የምፈልገው የትግራይ ህዝብ አፍሪካዊ ነው። አብዛኛው ከአፍሪካ ውጪ የተደረገ ያለ የሚመስል ጦርነት የሚሰበከው ስብከት ትክክል አይደለም። ለዛ ነው እኛም ኖ ሞር ማወቅ አለብን መጀመሪያ እያልን እየተናገርን ያለ ነው። አፍሪካ ደግሞ የአፍሪካ ህዝብ በራሱ መንግስት እንዲጨፈጨፍ፣ እንዲራስ፣ እንዲጠፋ መፍቀድ የለበትም እያልን ያለ ነው። ተጨማሪ ጥያቄ ለማከል የቀረን ሰዓት የሚፈቅድ አይመስልም። አቶ ነቢዩ በቀረቡት ሀሳቦች ላይ ለሚሰጡት ምላሽ አንድ የመጨረሻ ደቂቃ እድሉ እርሶ ነው። እሺ፣ በዋሽንግተን ዲሲ ዘጠኝ አካላት ቀርበው ተሰጋጋሪ መንግስት እንሰራለን ያሉት በአሜሪካ ኮንስቲትዩሽን ህገወጥ ነው። በአሜሪካ ምድር ላይ ሆኖ በጦር ኃይል ሰላማዊ አገርን መፈንቅለ መንግስት ማድረስ ትክክል አይደለም። ለዚህም ነው አራት ድርጅቶች የእኛን ጨምሮ ለጀስቲስ ዲፓርትመንት፣ ለኤፍቢአይ እና ለኒውዮርክ አቶርኒ ጀነራል የወንጀል ማመልከቻ የገባው። ከዛ ውጪ ወንድሜ አቶ ዮሐንስ ባለው መሰረት ወንጀል የሰሩ ሰዎች በሙሉ ከኢትዮጵያ መንግስት ይሁን ከህወሓትም ከሁሉም ቦታ መጠየቅ አለባቸው። እስካሁንም ድረስ ይህንን እኔ የኢትዮጵያ መንግስት ተወካይ አይደለሁም፣ ግን የኢትዮጵያ መንግስት ይህንንም የተቀበለው ነገር ነው። እንደውም እስካሁን ድረስ ከአርባ አምስት በላይ የሚሆኑ ወታደሮች በወንጀል ተከሰው እስር ቤት ናቸው ያሉት። ስለዚህ ይሄ የሚያከራክረን ጉዳይ አይደለም። ከዚህ ውጪ ለሰላም መንገዱ ሁላችንም በሁሉም አካል ዝግጁ ነን። ይሄንን ለማድረግ ግን ህወሓት ራሱን ማስወገድ አለበት። የህወሓት መሪዎች ራሳቸውን ከቦታው ማስወገድ አለባቸው። አመሰግናለሁ። መልካም ክርክሩ ይቀጥላል። ሌሎች ጥያቄዎች የሚጋብዙ ብዙም የሚያነጋግሯችሁ በርካታ ሀሳቦች ተነስተዋል። ለአሁኑ ግን ሰዓታችን አብቅቷል። አብሮ መኖር የሚያስችልና ዘለቄታ ያለው ሰላም ማምጣት የሚያግዝ ሁኔታ የሚፈጠርበትን ጨምሮ በዚህ ሰዓት ክርክራችሁን የተከታተሉ አድማጮቻችንም በተነሱት በርካታ ሀሳቦች ዙሪያ እርስ በርስ እንደሚነጋገሩባቸው ተስፋ አደርጋለሁ። በሌላ ዙር ክርክር መልሰን የምናገኛችሁ ምናልባትም የተሻለ ተስፋ በሚሰጡ ሁኔታዎች ውስጥ እንደሚሆን አምናለሁ። አቶ ነብዩ አስፋው፣ አቶ ዮሐንስ አብርሃ እንግዶቼ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። አሉላንና እንግዶቹን እናመሰግናለን። አድማጮች የዚህን ዝግጅት ሙሉ ክፍል በዌብሳይታችን ላይ ታገኙታላችሁ። እያደመጣችሁ ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኤ አማሪክ ላይ ስርጭታችን በቀጥታ የተላለፈ ይገኛል። በትዊተር ሃሽታግ ቪኤ አማህሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይ አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመራችን 202 205 9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤኒውስ ዶት ኮም ላይ ኢሜል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን ወደ ተከታዩ ዓለም አቀፍ ዘገባዎቻችን ወደሚወስደው ዝግጅታችን እንወስዳችኋለን። የመጀመሪያው ወደ ናይጄሪያ ጉዞ እናደርጋለን። የናይጄሪያ ህገ ወጥ አጣሪዎች ተፈጥሮን እየበከሉ ነው። ናይጄሪያ ውስጥ የከርሰ ምድር ዘይት የሚወጣባቸው ስፍራዎች ባለስልጣናት ህገ ወጥ ነዳጅ አጣሪዎች በተፈጥሮ ስርአተ ምህዳር ላይ ችግር የሚደቅን ብክለት እያደረሱ መሆናቸውን ተናግረዋል። ባለስልጣናቱ ህገ ወጥ ነው ያሉትን ስራ ለማስቆም በዚህ ወር እርምጃ መውሰድ መጀመራቸውም ተሰምቷል። ነዋሪዎች ግን ባለስልጣናቱ ነዳጅ በዝቅተኛ ዋጋ ሊያቀርቡ አለመቻላቸውን በመግለጽ እያማረሩ ነው። ቲመቲ አቢዞ ከአቡጃ ያጠናቀረውን ዘገባ ሀብታሙ ስዩም ያሰማናል። በናይጄሪያ የሳውዘርን ሪቨርስ ክልል በሚገኘው አንድ ስፍራ የነዳጅ ዘረፋ እየተከናወነ ነው የሚል ጥቆማ ከደረሰ በኋላ እስከ አፍንጫው የታጠቀ የመንግስት ጸጥታ ኃይል ወደ ቦታው በመንቀሳቀስ ላይ ይገኛል። የጸጥታ ኃይሉ አባላት በነዳጅ ዘይት ማጠራቀሚያው ስፍራ ከመድረሳቸው በፊት አመቺ ባልሆነ አውራ ጎዳና ላይ ለአንድ ሰዓት ያክል መንዳት ይጠበቅባቸዋል። በስፍራው ከደረሱ በኋላ ባደረጉት ፍተሻ ሊያመልጡ የሞከሩ ተጠርጣሪዎችን በቁጥጥር ስራ ውለዋል። ከተጠርጣሪዎቹ መካከል አንዱ የሆነው ከልቪን ፕሪንስ በዚህ ስፍራ ገንዘብ ለማፍራት ሲሰራ እንደሰነበተ ያስረዳል። ፖሊሶቹ ሲመጡ ሌሎች ሰዎች አመለጡ። እኔ ግን ወደ ቤቴ ለመመለስ የሚያበቃ ገንዘብ አልነበረኝም። ገንዘብ ለማፍራት እየሞከርኩ ነበር። ይህ ስፍራ አገቦዶ ይባላል። በነዳጅ ዘይት በታደለ የናይጄሪያ ክልል የሚኖር ማህበረሰብ ነው። ለሳምንታት ባለሥልጣናት ኬፖፋየር እየተባሉ የሚጠሩ ህገ ወጥ የነዳጅ ማውጣት እንቅስቃሴዎችን በመቆጣጠር ላይ ይገኛሉ። ኬፖፋየር ድፍድፍ ነዳጅን በሳት በማያያዝ አላስፈላጊውን የከሰለ ፈሳሽ በማስወገድ ነዳጅ የማጣራት ባህላዊ መንገድ ነው። በዚህ ማህበረሰብ ውስጥ ብቻ በአስራ አንድ ቦታዎች ድፍድፍ ነዳጅ ተሰርቆ እንደተከዘነ እንደደረሱበት ባለሥልጣናቱ ይናገራሉ። ነዳጅ ማቆር በሚል ይጠራል በሀገሬው ዘንድ ድርጊቱ። በቅርብ የሚገኝ አንድ ጣቢያ በፈሳሽ ተጥለቅልቆ ተገኝተዋል። ድርጊት ፈጻሚዎቹ ቀድመው ሸሽተዋል። በእነዚህ ድርጊቶች ምክንያት በተፈጠረው የከባቢ አየር ብክለት ሪቨር ስቴትስ በመባል የሚጠራው ስፍራ በአፍሪካ በእጅጉ የተበከለ ከባቢ አየር ካላቸው ስፍራዎች መካከል አን አንዱ እንዲሆን አድርጎታል። ባለስልጣናት በህገ ወጡ ተግባራት ላይ ጫና ለማሳደር ዓላማ እንዳላቸው ይናገራሉ። ሳሙኤል ኖዋንስኪ ከቀጠናዊ መሪዎቹ መካከል አንዱ ናቸው። ወንጀለኞች ማናቸውንም ነገሮች ለማድረግ ማሴር መጀመራቸውን እናውቃለን። እኛ ግን ይሄ አያሳስበንም። እኛም በዚያው ልክ ተዘጋጅተናል። ይህ ጦርነት ነው። እናውቃቸዋለን የስም ዝርዝራቸው አለን። ስማቸው በይፋ እንዲታወጅ ተፈላጊ እንደሆኑ እንዲታወቅ አድርገናል። በህገ ወጥ ነዳጅ አጣሪዎች ምክንያት የተጎዳ መሬትን ወደ ነበረበት ለመመለስ እስከ ሰባ አምስት ዓመታት ድረስ እንደሚወስድ ባለሥልጣናት ይናገራሉ። የክልሉ አስተዳዳሪ ይሰውም ዊኪ ሕገ ወጥ በሆነው ሥራ ውስጥ ተሳትፈዋል ያሏቸውን አስራ ዘጠኝ ግለሰቦች ይፋ አድርገዋል። ያሉበትን ለሚጠቁም አምስት ሺህ ዶላር ጉርሻ ተዘጋጅተዋል። በዚህ ሳምንት የናይጄሪያ ሕግ አውጪዎች በነዳጅ ማጣራት ሂደት ወቅት በሚወጣ የጠለሸ ጭስ ከባቢ አየርን መበከል ይቆም ዘንድ ጥሪ አቅርበዋል። ለአምባሻጫዋ ሶሳ ጎልድን የመሰሉ ነዋሪዎች ግን ሕገ ወጦቹ ነዳጅ አጣሪዎች በርካሽ ነዳጅ እንደሚያቀርቡ ጠቅሰው ተግባራቸውን እንዲያቆሙ ከተደረገ የእሳቸውን የመሰሉ የንግድ እንቅስቃሴዎች አደጋ እንደሚጋረጥባቸው ይናገራሉ። ናይጄሪያ የዛሬ ሁለት ዓመት ገደማ አቅማቸውን ለማሳደግ በሚል የዘጋቻቸውን የነዳጅ ማጣሪያ ጣቢያዎች ዳግም ለመክፈት ፈተና ገጥሟታል። ተቼዎች በሙስና የተሳሰረው የመንግስቱ ስርዓት ሂደቶችን በማጓተት ናይጄሪያ የኃይል ፍላጎቷን ከውጭ በሚገቡ ምርቶች እንድትሸፍን አድርጓታል ይላሉ። ባለሥልጣናት ግን ነዳጅ ዘይት የሚሰርቁና በሕገ ውጥ መንገድ የሚያጣሩ ክስ እንደሚቀርብባቸው፣ ለእስርም ሊዳረጉ እንደሚችሉ አስጠንቅቀዋል። አሁን ደግሞ እስቲ ወደ ማሊ እንውሰዳችሁ። የማሊ ቀውስ መውጫ ያለው አይመስልም። አህጉራዊና ዓለም አቀፍ ጥረቶች የትም ከማይደርሱበት የመጨረሻ ደረጃ ላይ የደረሱ በመሰሉባት ማሊ የቁጣና የብስጭት ስሜት አይሏል። ከአውሮፓና ከዩናይትድ ስቴትስ የተውጣጡ ተስፋ ለመቁረጥ ያልፈቀዱ የአካባቢው ቁልፍ ጉዳይ ተከታታዮች ግን መዘዙ በማሊ ብቻ አያበቃም እያሉ ማስጠንቀቅ ይዘዋል። የብሔራዊ ደህንነት ጉዳዮች ሪፖርተራችን ጄፍ ሴልዲን ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ማዕቀቡን በመቃወም በሺዎች የሚቆጠሩ የባማኮን ጎዳናዎች ካጥለቀለቁና የተቀረው ዓለም እጁን ከሀገራቸው ላይ እንዲያነሳ ከጠየቁ በኋላ የአገሪቱ የውጭ ጉዳይ ሚኒስትር አብዱላሂ ዲዩፕም በቅርቡ ሞሪታንያን በጎበኙበት ወቅት ይህንኑ መልእክት ነው አጽንኦት ሰጥተው የተናገሩት። ማሊ የመወያየቱ ሀሳብ ይቅር አላለችም፣ ነገር ግን የተቀረው ዓለምም የተሻለ ለመርዳት የሚያስችሉትን እርምጃዎች መውሰድ አለበት ነበር ያሉት። ምንም እንኳን ወታደራዊ መንግስት ስልጣኑን ለመልቀቅ ፈቃደኛ ባይሆንም በመጨረሻው ግን መልቀቁ እንደማይቀር እርግጠኛ መሆናቸውን ለአሜሪካ ድምፅ የገለጡት ጉዳዩን በቅርብ የሚከታተሉ አንዲት ቁልፍ የአውሮፓ ዲፕሎማት ናቸው። ግፊቱ የበረታ ስለሚሆን የሆነ ጊዜ ላይ ወደ ስምምነት መምጣታቸው አይቀርም። የአውሮፓ ህብረቷ የሳህል ጉዳዮች ተወካይ ኢማንኤል ደልሪ ናቸው። የአውሮፓ ህብረት ባለስልጣናት ድርድር ቶሎ ሊጀመር ይችላል በሚል ተስፋ የጣሏቸው ጠንካራ ማዕቀቦች ለጊዜው ጸንተው እንዲቆዩ ነው ፈቃዳቸው። ሆኖም የማሊ ወታደራዊ ገዢዎች በፊናቸው ናቸው ከፈረንሳይ ጋር የተደረጉ የመከላከያ ትብብር ስምምነቶች እንዲመረምሩ በመጠየቅ ከረር ባለው መንገድ መግፋት የመረጡ ይመስላሉ። በአንጻሩ ከወደ ሩሲያ የመጣ ድጋፍም በይሁንታን የተቀበሉት፣ ዋግነር ግሩፕ በመባል የሚታወቁ የሩሲያው ቅጥር ተዋጊዎች ቡድን ወደዚያች አገር መግባቱን ዘገባዎች ጠቁመዋል። የአውሮፓ ህብረቷ ልዩ መልእክተኛ ደሬ ባልሆነ መንገድ ብዙ የተራመደ እርምጃ ብለውታል። በሌሎች ሀገሮችም ላይ ተዛማችና ተወራራሽ አደጋ ሊያመጣ ስለሚችል ተቀባይነት ሊኖሩ አይችልም። ለምሳሌም ያህል እዚህ የሆነው ነገር ተኮርጆ የሚወስድና በሌሎች ሀገራቶችም የሚደገም አይነት ስሜት እንዳያሳድር የቀጠናውና ጂ ፋይቭ ወይም የቡድን አምስት አባል ሀገራቶች ስጋት አላቸው። በሌሎች ሀገሮች ላይ ተዛማች አደጋ የመደቀን ዕጣ መኖሩ የዩናይት ስቴትስን ባለሥልጣናትም ቀልብ አግኝተዋል። ማይክል ጎንዛሌዝ በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪቃ ጉዳዮች ቢሮ ረዳት ሚኒስትር ናቸው። ዲስፓይት አ ዲኬድ ኦፍ ሮባስት ኢንተርናሽናል ኢንቨስትመንት ሪጅን ኮንቲንዩስ ቱ ትሬንድ ኢን ዘ ሮንግ ዲሬክሽን። ለአስር ዓመታት የዘለቀ ጠንካራ ዓለም አቀፍ መዋለ ነዋይ ፍሰት ቢደረግም ክልሉ ወዳልሆነ አቅጣጫ መሄዱን አላቋረጥም። የታጠቁ ቡድኖችም አቅማቸውን ማፈርጠምና የጥቃት አድማሳቸውን ማስፋፋታቸውን ቀጥለዋል። ለዓመታት ትኩረቱ በወታደራዊ መፍትሄዎች ላይ ነበር። የዩናይትድ ስቴትስና የፈረንሳይ ኃይሎች በተለይም አልቃይዳንና አይሲስን የመሳሰሉ ጽንፈኛ ቡድኖች ተቀጥላ ሆነው በመላው የሳህል ክልል የሚንቀሳቀሱ ሸማቂዎችን ለመዋጋት የሚያስችል ስልጠና ሲሰጡና የጸረ ሽብር ተልእኮዎችን በማራመድ ሥራ ተጠምደው ነበር የቆዩት። ሆኖም የአቀራረብና ትኩረት እየተቀየረ ነው። ዓለም አቀፉ ወታደራዊ ጥረቶች እየቀነሱ በምትኩም ቦታቸውን በልማትና በአስተዳደር ላይ ይበልጥ ትኩረት ለሚያደርጉ ሥራዎች እየለቀቁ ነው። ይህም ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት የዓለም ባንክን፣ ሌሎች የመንግስታቱ ድርጅት ተቋማትና በርካታ ሀገራትን ባሰባሰበው የሳህል ህብረት በተባለው ቅንጅት ሙሉ ተሳትፎ የያዙትን ውጥን ለማቀላጠፍ ተስፋ እንዲያሳድሩ አድርጓቸዋል። ይሁንና የጊዜው ቁልፍ ጥያቄ ግን እንደ ማሊ ያሉ አገራት ዜጎች ይህን አይነት ሐሳብ ይቀበላሉ ወይ የሚል ነው። አሁን በፊት ለፊትና የጉዳዩ ማዕከል በሆነችው ማሊና በክልሉ ያሉ ብዙዎች እያሰሙት ያለው ቁጣ ባይብረድም ምዕራባውያን ባለስልጣናት ግን ተስፋ ያለመቁረጣቸውን ነው የሚናገሩት። ፕላስቲክ ቀዶ ሕክምና ሰዎች አንዳች የተጎዳ የውጭ የአካል ክፍል ቢኖራቸው መልሰው የሚገነቡበት ወይም በአደጋ አሊያም በእድሜ ወይም በሌላ ባሻቸው ምክንያት ገጽታቸውን መለወጥ ቢያሻቸው ሊያደርጉ የሚችሉበት የህክምና ዘዴ ነው። በነርቭ ስርዓት መስተጓጉል ምክንያት እጃቸው ላይ ያጋጠማቸውን ችግር በፕላስቲክ ቀዶ ሕክምና ማስተካከላቸውን የዲላ ነዋሪው አቶ ከድር ሸርመሎ ተናግረዋል። ኤደን ገረመው አቶ ከድርንና የኢትዮጵያ ቀዶ ሕክምና ማህበር ፕሬዚዳንት ዶክተር አታክልቲ ባራኪን አነጋግራ ተከታዩን አሰናድታለች።

በዲላ ከተማ ነዋሪ ሲሆኑ የሁለት ልጆች አባት ናቸው። የእሳቸው ቀዶ ጥገና የሰሩትና ኢትዮጵያ ውስጥ ይሄ ቀዶ ጥገና ይስፋፋ ዘንድ የበኩላቸውን እያበረከቱ የሚገኙት የኢትዮጵያ የቀዶ ጥገና ማህበረሰብ ፕሬዚዳንትና የኢትዮጵያ የፕላስቲክ ቀዶ ጥገና ማህበር የቀድሞው ፕሬዚዳንትና የአሁኑ ስራ አስፈጻሚ ኮሚቴ አባል በአዲስ አበባ ዩኒቨርስቲ ረዳት ፕሮፌሰር የሆኑት ዶክተር አታክልቲ በራኪ ለዚህ በፕላስቲክና ሪኮንስትራክቲቭ ሰርጀን የህክምና ሙያ ሁለት ትልቅ ነገሮችን እናያለን። አንደኛው ቅርጽ መስጠት ነው። ለአንድ ለጎደለ አካል ወይም ደግሞ አይጎድልም መሻሻል ያለበት አካል ነው ያንን አካል ቅርጽ መስጠት ነው። ወደ ኖርማል ለእይታ ወደ ቅርጽ መስጠት ነው። ሁለተኛው ደግሞ የመስራት ችሎታን በተለያየ ምክንያት በምናጣበት ጊዜ ወደ በኋላ ልመጣ እንችላል፣ እሱ ላይ ያንን ያጣነውን የመስራት አቅም እንደምን እንዲኖረን እና ተመልሰን ወደ አስደሳች የሆነ አምራች የሆነ ሰው ሆነን በ እንድናገለግል እንድንኖር የሚያደርግ እነዚህ የያዘ ሰፊ ሙያ ሲሆን አንዳንድ ጊዜ ከሌሎች ሙያዎች ጋር ድንበሪሽ ይቀራል። ከአንገት በላይ ሊቀራ ይችላል። ከማክሲሎፌሻል ሰርጀሪ ከሚባለው ጋር ሊቀራ ይችላል እና ሰፊ ሙያ ነው። እንግዲህ አሁን በዓለም አቀፍ ደረጃ ያለው የሕክምና ደረጃ እና በኢትዮጵያ ያለበት ሁኔታ ምን ይመስላል? ምንድን ነው? እንደ ማንኛውም የእድገት ጥያቄ እንደኛ አይነት ሀገሮች ብዙ ጊዜ በብዙ ነገር ወደኋላ ይቀራሉ። አንዱ ወደኋላ ኋላ የሚቀርቡበት ደግሞ የህክምና አስተጣት ደረጃውና ስፋቱ ነው። ስለዚህ ፕላስቲክ ሰርጀሪ ወይም የፕላስቲክና ሪኮንስተርቀዶ ህክምና ተማረታ የሆነ ጣፈንታ አለው እና ለማወዳደር በጣም ያስቸግራል። ይህ የኛ ሀገር ምንድን ነው ሶስት ቦታ ላይ መክፈል ይችላል። እንደ ታሪክ ፕላስቲክና ሪኮንስ ሪኮንስተርቀዶ ህክምና ሶስት ትልልቅ ምዕራፎች አሉ። አንደኛው ምዕራፍ ከአስራ ዘጠኝ ሰባ አራት አመት በአውሮፓው አቆጣጠር በፊት የነበረው ነው። የስጋ ደውል ህክምና የሚሰጡ ሰዎች አብረው በተጓዳኝ ይሰጡ ነበር። በእጅ ላይ፣ በነርብ ላይ፣ በፊት ላይ፣ በእግር ላይ፣ በቁሶች ላይ ብዙ ህክምናቸው ይሰጡ ነበር ከዘያቸው ምክንያቱም ለዘጠና አመት የቆየ ሆስፒታል በመሆኑ በሌሎችም ሆስፒታሎች እንደዚህ የነበሩ ይመስለኛል። ሌላው ደግሞ በሚሽነሪ የመጡ ሰዎች ተቀላቅለው ያን ህክምና የሚሰጡ ይመስለኛል። ጥናት ይፈልጋል በደንብ ይሄ ሁለት ነገሮችን የያዘው ከአስራ ዘጠኝ ከአባ አራት አመት ስጥ ከሁለት ሺ አራት የነበረበት ጊዜ ነው። ከሁለት ሺ አራት በኋላ ግን በከፍተኛ ሁኔታ ብዙ ሰዎች በሀገር ውስጥ የራሳችንን ትሬኒንግ ጠቋቁ ያስቻለ ዘመን ነው። ስለዚህ የመጀመሪያው ምንድን ነው? በኖርዌጅን እርዳታ የተወሰኑ ሰዎች ጀነራል ሰርጀሪ ባክግራውንድ ያለን ሰዎች ትሬኒንግ እንዲኖስ ተደርጎ የሶስት አመት ፌሎሺፕ ፕሮግራም ተደርጎ ግማሹን ውጭ ሀገር ግማሹን ሀገር ቤት ተምረን ከዚያም በኋላ እንደገና የራሳችንን ጁስ ማሰልጠን በሁለት ትልልቅ ፕሮግራሞች አንደኛው ጂፒ ሆነው መጥተው አምስት አመት ይማራሉ። ሁለተኛው ግሩፕ ደግሞ ኦልሬዲ ሰርጅን የሆኑ አራት አመት የተማሩ ሰዎች ቀዶ ጥገና ሐኪሞች ናቸው። ወደኛ ጋር መጥተው ለሶስት አመት ከኛ ጋር ይቆያሉ። በተጨማሪም አሁን በቅርብ ጊዜ የከፈትነው ምንድን ነው በዚሁ በምስራቅ አፍሪካ ያሉ ወንድሞቻችን ደግሞ ይህንን ቻንስ እንዲያገኙ የሚል በጣም የሆነ የራችንም ፕሮግራም ችግር ሳር መቀበል የጀመርንበትና ቁጥራችን የጨመረበት ማህበር ያቋቋምንበትና ከአዲስ አበባም ወጥቶ ሙያው እንዲሰጥ ያስቻለበት ነው። በዚህ ሰዓት አሁን ከአዲስ አበባ ውጭ አምስት ስድስት ቦታ ላይ ይህ ሕክምና ይሰጣል። ነው ሕክምናው በአሁኑ ሰዓት ያለበት ደረጃ ምን ይመስላል? የሐኪሞቹስ ቁጥር ምን ያህል ነው? ፍላጎቱ ከፍተኛ እንደሆነ ያመለክታል። ፍላጎቱ ከፍተኛ መሆኑ የምናየው ህክምና ያላገኙ አቻባ ከችግሩ ጋር በጣም በረጅም ጊዜ የኖሩ ሰዎችን እናገኘ በእጆቻቸው ላይ በፊቶቻቸው ላይ ችግር የደረሰባቸው ሰዎች አርጅተው ህክምና ሳያገኙ ሰባ አመት፣ ሰማንያ አመት እንድናገኛቸው ይችላል። ለምሳሌ በቃጠሎ በአደጋ በካንሰር ችቦ ለብችግር መቅባቸው የሚደረጉ ሰዎች እነዛ እነዛ አሉና ኒዱ ከፍተኛ ነው። ነገር ግን በአንጻራዊ ሁኔታ ስናየው የመጨረሻው ዘመን ቁጥሩ ምናልባትም አንድ ሁለት ከነበረበት አሁን በደንብ ጸድ ነው ሰርቲፋይድ ሆነው የሚሰሩ ከሀያ አምስት ያላነሱ ሰዎች አሉ። አንዳንዶቹ ከአዲስ አበባ ወጪ ነው ያሉት በስልጠና ላይ ሆነው፣ በሚቀጥሉት ጥቂት አመታት ደግሞ ወደ ስራ የሚገቡ ከሀያ አምስት ከሰላሳ ሰዎች አሉ። ዘርፉን ለማሳደግ ያሉ ተግዳሮቶች ምንድን ናቸው? አጠቃላይ ትልቁ ምንድን ነው? ተማሪ የሰው ሀይል በአመት ማሰልጠም የሚቻለው በጣም ጥቂት ነው። ለምሳሌ መቀበል የሚቻለው ከአምስት ከሰባት ነው። የትምህርት ጥራቱን ጠብቁ ጥሩ ሰው ለማፍራት ከዛ በላይ መውሰድ አይቻልም። አንድ ትልቅ ብንሰዳበት ምስለ ስ ነው። ሁለተኛው ደግሞ እነዚህ ባለሙያዎች የፕላስቲክና ሪኮንስትር ቀዶ ባለሙያዎች ብቻ አይደለም የሚያስፈልግ በተጓዳኝ አብሮ ብዙ የሚያስፈልግ ባለሙያ አለ። በሌላ ሙያ ያለ ለምሳሌ ፊዚዮቴራፒ ሊሆን ይችላል፣ አነስቴዚያ ሊሆን ይችላል። የነርሲንግ ኬሩ ለየት ይላል። ግሩፕ አርጎ የሚሰሩ ህክምናዎች አሉ። እነዛ ለነዛን የሰው ሀይል በደንብ ይፈልጋል። አንድ እሱ ሁለተኛው፣ ምንድን ነው ተቋማት ያላቸው በጣም አስፈላጊውን ነገር ለማቅረብ ችውስነት፣ ያው ከሀገር ኢኮኖሚ ጋር የተያያዘ እስከ ቅርብ ጊዜ ድረስ የሙያው ተዋጽኦ ሊያሳድር የሚችለው በጎ ነገር በተለያየ ምክንያት በዛ ሙያ ላሉ ሰዎች ግልጽ አልነበረ፣ ምን እንደምንሰራ ይህም፣ አሁን በጣም ብዙ ነገሮችን አሁን ሳይ ተሻሽለዋል። ስለዚህ ሰዎች አሁን እንደምንሰራ ያውቃሉ። የሚሰራው ስራ በህብረተሰቡ ዘንድ ሊያመጣ እንችለው ለውጥ በጣም ይረዳሉ። ከህክምናው ጋር ተያይዞ ደግሞ በህብረተሰቡ ዘንድ የሚነሳ ነገር አለ። ለምሳሌ ፕላስቲክ ሰርጀሪ ሲባል ወይም የፕላስቲክ ቀዶ ጥገና ሲባል እንደው መልክ ለማሳመር ወይም ደግሞ እንደ ቅንጦት የሚወሰድበት ነገር አለ። ሌሎችም አባባሎች አሉ፣ እግዜር የፈጠረላችሁን ለምን ትቀይራላችሁ የሚሉ ነገር አለ እና አንደኛ ህክምናው እዛ ደረጃ ላይ ደርሷል በኢትዮጵያ። ሁለተኛ ደግሞ ከህክምናው ጋር ተያይዘው ያሉ አሉታዊ አመለካከቶች ምንድን ናቸው በማህበረሰቡ ዘንድ። ይሄ ሙያ ብዙ ዘርፎች አሉ በውስጡ፣ ግን በዋናነት ሁለት ግንድ ነው ያሉት። አንደኛው ግንድ የኮስሞቲክ ሰርጀሪ የሚባለው ምንስቴቲክ ሰርጀሪ የሚባለው ነው። ብዙ ጊዜ ይሄ በእኛም ሀገርም ቢሆን ያንን ነገር የሚፈልጉ ሰዎች አልተሳሳትም ብዬ ነው። ለራሳችን ያለን ግምት ለራሳችን ላለ ራሳችን ለመልካችን እነዚህ እነዚህ ነገሮች ወሳኝ ናቸው ብዬ ነው። ማለት ህክምና ዘርፍ በተጋኖም ብቻ ታውቅ አስችሎታል። ስለዚህ ማንም ሰው አውቶማቲካሊ ይሄንን ሙያ እንትን ሲል የኮስሞቲክ ስራ ነው የሚያስበው። ጀመር ሰዎች ስለ ሙያው ላያውቁ ይችላሉ። ብዙ ሰዎች አያውቁም። የሚያውቀው ያነበቡ ከተሜ የሆነው ግን ብዙ ጊዜ ጭንቅላት ውስጥ የሚመጣው ኮስሞቲክ ሰርጀሪ። ሁለተኛው ግን ምንድን ነው፣ በህብረተሰቡ ዘንድ ያለ ብዥታ ደግሞ፣ የዛ ችግር ምክንያት ቅድም ያልሽውን መደምደሚያ ያመጣል። ለምሳሌ የከንፈር መሰንጠቅና የላንቃ መሰንጠቅ፣ የተለያዩ ህብረተሰብ ውስጥ እንደየባህላቸው የተለያየ ምክንያት አለ፣ ምክንያት ተብሎ የሚገመታል። ለምሳሌ እርግማን ብለው የሚገምስ መደ ይችላል ወይ እንደዚህ አይነት ሰው በነበረበት ጊዜ ስቆ ሊሆን ይችላል። እንዲህ እንዲህ የሚባል እያንዳንዱ በሽታ እንደ ማህበረሰቡ ባህል የራሱ የሆነ ትንታኔ ያለው ያ ትንታኔ ለሕክምናው እንቅፋት ሊሆን ይችላል። ስለዚህ ግንዛቤው ከሌለ ሰዎች እስከነ ችግራቸው ይኖራል። ዶክተር ለነበረን ቆይታ ለጊዜዎት በጣም አመሰግናለን። እኔም በጣም አመሰግናለን። ና የመጨረሻው ዝግጅታችን ሰሞኑን ህይወቱ ያለፈው የአፋን ኦሮሞ ድምፃዊ ንሆ ጎበናን የህይወት ታሪክ ለማስታወስ የተሰናዳ ነው። ገልሞ ዳዊት ነው ዘገባውን ያዘጋጀው። ወደዚያው እንሄድ። ንሆ መሐመድ ጎበና አቀንቃኝ፣ የሙዚቃ መሳሪያ ተጫዋች፣ አቀናባሪ፣ ዜማና ግጥም ደራሲ፣ በአጠቃላይ ባለብዙ ኪሎ ሰው ነው ሲሉ ይገልጹታል የሙያ አጋሮቹና ወዳጆቹ። አቶ መሐመድ ቆጴ የህዝብ ተወካዮች ምክር ቤት አባልና የሙዚቃ ዜማና ግጥም ደራሲ ናቸው። እንደ ንሆ በሁሉም ኪሎ የተቸረሰው ማግኘት አስቸጋሪ ነው ይላሉ ወዳጆቹና የሙያ ጋሮቹ። ንሆ ለአገሩ ፍቅር ያለው ሁሌም የህዝብን ጥቅም የሚያስቀድም ነበር ሲሉ ስለሱ ይመሰክራሉ። ኖሆ መሐመድ ጎበና በምስራቅ ሀረርጌ ዞን ጃርሶ ወረዳ ለገምጤ በምትባል ቦታ ነበር በ1948 የተወለደው። ለሙዚቃ ልዩ ፍላጎት የነበረው ንሆ ወዳው ነበር በወጣትነቱ ወደ አፋን ሮሞ ሙዚቃ ኮከብ ከተማ በምትባለው ድሬዳዋ የሙዚቃ ስራውን የጀመረው በወጣትነቱ ሀገሩን ያስተዳድሩ የነበሩ የያን መንግስታት የአፋን ሮሞን ስነ ጽሁፍና ሙዚቃን ሲጫኑ ስለነበር ይህ ስመጥር አርቲስት በርካታ ህይወቱን ያሳለፈው ከሀገር ውጭ ነው። ኖሆ በተለያዩ የአፍሪካ፣ የአረብ፣ የአውሮፓና ሰሜን አሜሪካ ሀገሮች ረዥም የስደት ህይወት ማሳለፉን የህይወት ታሪኩ ያሳያል። ከረዥም የስደት ህይወት በኋላ ከዓመታት በፊት ለአገሩ የበቃውን ውሆ ብዙም ሳይቆይ ነበር ጤናው የታወከው ከዚያም ለስምንት ዓመታት የተለያዩ በሽታዎችን ስታመም ቆይቶ ባለፈው ማክሰኞ ምሽት ሕይወቱ አልፋለች። የድምፃዊ ንሆ ጎበና ቀብር ሥነ ሥርዓትም ባለፈው ሐሙስ በአዳማ ከተማ ተፈጽመዋል። አቶ መሐመድ ቆጴ የሕዝብ ተወካዮች ምክር ቤት አባል እንዲሁም የሙዚቃ ግጥምና ዜማ ደራሲ ናቸው። በአዳማ ከተማ በተዘጋጀው የአርቲስቱ ኖሮ የሽኝት መርሃ ግብር ላይ የኖን ታሪክ ለታዳሚዎች አሰምተዋል። አቶ መሐመድ ኮፔ ኖ በወጣትነቱ በአፋን ሮሞ ሙዚቃና ስነ ጽሁፍ ላይ ያለውን ተጽዕኖ እያየ ማደጉ ለስራው ይበልጥ ራሱን እንዲሰጥ አነሳስቶታል ብለዋል። በተለይ ልዩና የሚማርክ ድምፅ አለው። በዚያ ላይ የዘፈኖቹን ግጥምና ዜማ ራሱ ነው የሚደርሳቸው። ዘፈኖቹን የሚቀዳቸውና የሚያቀናብራቸውም ራሱ ነው። ሕይወቱን ሙሉ ለኪነ ጥበብ የሰጠ የህዝብን ጥቅም አስቀድሞ የኖረ አርቲስት ነው። ንሆ በዘፈኖቹ የኦሮሞ ህዝብ ታጋዮችን ያታገለ በኦሮሞ ህዝብ ትግል ታሪክ ልዩ ቦታ ያለው ትልቅ ሰው ነው። አቶ መሐመድ ንሆ የመጀመሪያ ሙዚቃ አልበሙን በስደት ሆኖ ጅቡቲ እንደሰራው ገልጸው ከዚያም ሙዚቃ በሚከለከልባት ሳውዲ አረቢያም ሆኖ ከሙዚቃው እንዳልተቋረጠ ተናግረዋል። በስደትም ሆኖ የሀገሩን ተወላጆች በማዝናናት ለሀገሩ ሰዎች ባህልና ቋንቋችንን ማሳወቁም እውቅና የሚያስችረው ነው። በስደት ህይወቱ ከጅቡቲ ወደ የመን አልፎም ሳውዲ በመሄድ መኖርን ቀጠለ። በተለይ የሙዚቃ ሥራ በማይታሰብባት ሀገር በሳውዲም የሀገሩን ተወላጆች ሲያዝናና ነበር። በተጨማሪም አንድ ሙሉ አልበም ሰርቶ ወደ ሀገሩ ልኳል። ስለዚህ ንሆ በአስቸጋሪ ሁኔታ ውስጥም ሆኖ ተቋቁሞ የመስራት ክህሎት ያለው ሰው ነበር። የአፋን ሮሞ ዘፈኖች ጭብጥ ላይ ምርምር ያደረገው እና ጽሁፎችን ያዘጋጀው ዘመድኩ ምስጋናው ስለ ንሆ የሙዚቃ ስራዎች ቀጣዩን ብለዋል። አልበሚ ኮማን ሀፓሳቲ ናይንዋንዋን ሰንቦ ተውቤ ሶላ ከኒንቦ አልበሚ ተኩ ከንጅሉ ነፈካታ ጥቃት አልበሚ ቶርባኦል ሊሆኑ ከና ሰቲ ቱኩማ የሚለው አልበሙ ስድስተኛው ነው። ናይን ዋን ዋን የሚለው ደግሞ ሰባተኛው ነው። ከዚያ በኋላም አንድ አልበም አውጥቷል። በአጠቃላይ ኑሆ ከሰባት በላይ አልበሞች አሉት። ኑሆ በሙዚቃዎቹ ውስጥ ሲያነሳ የነበረው ስለ አንድነትና ስለ ነጻነት ነው። የኦሮሞ ህዝብ ነፃነቱን መቀዳጀት የሚችለው በአንድነት ብቻ ስለመሆኑ በዘፈኖቹ መልእክቶቹን ሲያስተላልፍ ነበር። ስለ ፍቅርም አቀንቅኗል። በተለይ ደግሞ በዘፈኖቹ ስለ ሴት ክብር ሲያነሳ ይስተዋላል። ስለ አገር ፍቅር፣ ወንድማማችነትና አብሮነት በጥልቀት በሚገልጹ ዘፈኖቹም ከፍተኛ ተወዳጅነትን ያተረፈ አንጋፋ ድምፃዊ ነው። ወደፊት በአልበሞቹ ላይ ጠለቅ ያለ ጥናት ይደረጋል ብዬ አስባለሁ። በኦሮሞ ህዝብ ዘንድ ለሚታየው አንድነት መሰረት የጣሉት ንሆና በእርሱ ዘመን የነበሩ ድምፃውያን ናቸው። በህይወት ታሪኩ እንደተገለጸው ኖሆ ሳውዲ አረቢያ፣ ጣሊያን፣ ካናዳ ዩናይትድ ስቴትስና ጎረቤት ሀገር ኬንያም ኖረዋል። በተለይ ካናዳና ዩናይትድ ስቴትስ በነበረበት ወቅት ከሙያ ጋሮቹና እድሜ ኩዮቹ ከሆኑ እነቀመር የሱፍ ለማዋሊና ሌሎች ጋር ሆኖ የሙዚቃ ባንድ መስረቶ እንደነበር በሕይወት ታሪኩ ላይ ተነግሯል። ይህ ግጥምና ዜማ ድራሲው አቶ መሐመድ የኖ ዘፈኖች የአገር ፍቅር መተሳሰብና አብሮነት ላይ ያተኩሩ ናቸው ካሉ በኋላ በተለይ ቶኩማ የምለው ስለ አንድነት ያቀነቀነው ዘፈኑ በብዙዎች ዘንድ ተወዳጅነትንና አድናቆትን አትርፎለታል፣ ብለዋል። ድምፃዊ ቀመሪ ዩሱፍ ከንሆ የሙያ አጋሮች አንዱ ነው። በስደትም አብረው ኖረዋል። በሰላሳ አምስት ዓመታት ነው አብረን የቆየ ነው ንሆ። በእነዚህ ዓመታት ሁሉ ቤተሰቤን፣ ልጆቼን፣ ዘመዶቼን ብሎ አያውቅም። ሁሌም ስለ ኦሮሞ ሕዝብ ነው የሚቆረቆረው። በጣሊያን ሮም በነበርንበት ወቅት የተባበሩት መንግሥታት ድርጅት መስሪያ ቤት ሄደን ከዚያ ሲያባርሩን ንሆ በጣም ተሰምቶት ነበር። ለምን ተሰማ ስለው ይህ አይደለም ያሳዘነኝ፣ ከመሞቴ በፊት በአፋን ኦሮሞ የምገለገልባት ሀገር ባይ ብዬ አስቤ ነው አለኝ። ሌላ ደግሞ በ1983 ጉለሌ ፖሊስ ክለብ እያለን ተኩስ ከፈቱብን። ያኔ ንሆ ለጥቂት ነው ከተተኮሰብን ጥይት የተረፈው። በወቅቱ ባይተርፍ ኖሮ ይህን ሁሉ ታሪክ አይሰራም ነበር። በዚህም በጣም የምደሰተው አርቲስት ቀመር በካናዳና ዩናይትድ ስቴትስ አብረው የሰሩት ስራ በሰሜን አሜሪካ የሚኖሩ የተለያዩ ማህበረሰቦች ስለ ኦሮሞ ባህል እንዲያውቁ ትልቅ ሚና ነበረውም ብለዋል። ከረዥም ዓመታት መን በኋላ ማክሰኞ ዕለት ላረፈው ነው ጎበና ሐሙስ ዕለት የቀብር ስነስርዓት የተፈጸመ ሲሆን በሽኝቱ ምራ ግብር ላይ የጨፌ ኦሮሚያ አፈ ጉባኤ አዲስ አዳ አብዱራህማንን ጨምሮ በርካታ የመንግስት ኃላፊዎች ተገኝተው የነበሩ ሲሆን የሃይማኖት መሪዎችና አርቲስቶችም ተሳትፎበት ነበር። ለአሜሪካ ድምፅ አልሙዳዊት ከአዳማ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም። Bata na daro.